ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 ስ እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። የእስላማዊ መንግሥት ነውጠኞችን እናሸንፋለን አሉ ፕሬዚደንት ባራክ ኦባማ አይሰል የፈጠረውን ቀውስ ማርገብ ብቻ ሳይሆን ተመልሰው እንዳያንሰራሩ እናሽመደምዳቸዋለን። ከሚቆጣጠሯቸው ክልሎች ከአብዛኞቹ እናስወጣቸዋለን። በስተመጨረሻም እናሸንፋቸዋለን። ትናንት በአሜሪካው ኤንቢሲ ቴሌቪዥን ላይ ለሚት ዘ ፕሬስ ዝግጅት የተናገሩት ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የኢቦላ ወረርሽኝን አስመልክቶም ፕሬዚደንት ባራክ ኦባማ በጤና መዋቅሮች መዳከም ምክንያት እየተዛመተ ያለውን ይህንን ቀውስ ለማክተም ዓለም መረባረብ አለበት ብለዋል። ዘገባ ይኖረናል። ዛሬ እዚህ ደጃፋችን ላይ በእኛ ላይ የተቃውሞ ሰልፍ ያካሄዱ ኢትዮጵያውያን ነበሩ። ያንንም እንዘግባለን እንደደረሰም ይቀርባል። በሁለተኛው የዝግጅታችን ክፍለ ጊዜ ከሳምንታዊዎቹ ስፖርትና ጤና ሌላ ኢቦላ ወረርሽኝ ላይ ያተኮረ ቅንብርም ከአዲስ አበባ ይኖረናል። እንደምን አምሽታችኋል አድማጮቻችን። የምናስተናግዳችሁ አዲሱ አበበና ቆንጅታየንን የሳምንቱ ፕሮዲውሰራችን የፕሮግራሙ መሪያችን ማለት ነው ቴሊ ላይን ባክ ነው። ዛሬ ሰኞ ጳጉሜን 3 2006 ዓ ም ነው። ዜናው ይቀድማል። የአፍሪቃ ህብረት ምዕራብ አፍሪቃን እያመሰ ላለው የኢቦላ ወረርሽኝ ምላሽ ለመስጠት ያስችላል የተባለ የውጭ ጉዳይ ሚኒስትሮች ምክር ቤቱን አስቸኳይ ስብሰባ ዛሬ አድርጎ በተጎዱት ሀገሮች ላይ የተጣሉት የጉዞና ሌሎቹም እገዳዎች ሁሉ እንዲነሱ ወስኗል። ስብሰባውን የጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር እንኮሳዛና ድላሚኒ ዙማ ከኢቦላ ከራሱ ይልቅ በሀገሮቹ ላይ የተጣሉት የጉዞ እገዳና ድንበሮችን የመዝጋት እርምጃዎች ሰውን ይበልጡን እየጎዱት ነው ብለዋል። በሌላ በኩል ደግሞ የአፍሪቃ ህብረት መቶ ሐኪሞች፣ ነርሶች ፋርማሲስቶችና ሌሎችም አባላት ያሉት የባለሙያዎች ቡድን ወደ ተጎዱት የምዕራብ አፍሪቃ ሀገሮች ለመላክ መወሰኑም ታውቋል። የመከላከያ ልብሶች እጥረት ስጋት የፈጠረ ቢሆንም አቅርቦቱ ወረርሽኙን ለመከላከልና ለመቆጣጠር ጉዳይ ይዋጣል በተባለው ልገሳ ውስጥ እንደሚካተት ተገልጿል። ለዚሁ አጠቃላይ ዘመቻ የዩናይትድ ስቴትስ መንግስት ሰላሳ አምስት ሚሊዮን ዶላር ለመስጠት ቃል የገባ ሲሆን የአውሮፓ ህብረት 115 ሚሊዮን ዩሮ እንዲሁም የአፍሪካ ልማት ባንክ 60 ሚሊዮን ዶላር ለመለገስ ቃል መግባታቸውና የተወሰነው ገንዘብም በእጅ እንደሚገኝ ታውቋል። በሌላ በኩል ደግሞ ይህንን ባለበት ለመቆጣጠር ይቻል የነበረና በጤና መዋቅሮች መዳከም ምክንያት የተስፋፋው ያሉትን የኢቦላን ቀውስ ለማስቆም ዓለም አቀፉ ማህበረሰብ ሊረባረብ እንደሚገባ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሳስበዋል። ፕሬዚደንቱ ሚት ደ ፕረስ ለተባለው የኤንቢሲ ቴሌቪዥን አውታር ፕሮግራም ትናንት በሰጡት ቃል የዩናይትድ ስቴትስን ወታደራዊ አቅሞች ኢቦላን ለመቆጣጠር ጉዳይ ሊውል እንደሚችል አስታውቀዋል። ዩናይትድ ስቴትስ ኢቦላን የመዋጋቷን ነገር የብሔራዊ ደህንነቷ ቅድሚያ አድርጋ ልትወስደው ይገባል ብለዋል ፕሬዝደንቱ። አክለው ዝርዝር ዘገባ በምሽቱ የጤና ዝግጅታችን ውስጥ ይቀርባል። ሶማሊያ ዋና ከተማ ሞቀዲሾ አቅራቢያ ለደረሱት ሁለት በመኪና ላይ የተጠመደ አጥፍቶ ጠፊ ቦምብ ፍንዳታዎች ጽንፈኛው ቡድን አልሻባብ ኃላፊነት ወስዷል። በጥቃቱ ቢያንስ 14 ሰዎች ሲገደሉ ሰላሳ የሚበልጡ ቆስለዋል። ከአንድ ሳምንት በፊት የአልሻባብ መሪ አህመድ ጎዳኔ በዩናይትድ ስቴትስ የአየር ጥቃት ከተገደለ ወዲህ አልሻባብ ኃላፊነት የወሰድበት የመጀመሪያ ጥቃት ነው። የዛሬዎቹ ጥቃቶች የደረሱት ጎዳኔ እንደ አውሮፓ ቆጣጠር መስከረም አንድ ቀን ማለትም የዛሬ ሳምንት ሰኞ ማለት ነው ከተገደለበት የታችኛው ሸበሌ ክፍል ዋና ከተማ በስተደቡብ ምዕራብ 24 ኪሎ ሜትር ላይ በሚገኝ ስፍራ ነው። የመጀመሪያው ጥቃት የክልሉን አገረ ገዢ አብዱልቃድር መሐመድ ኑርን አጅበው ይጓዙ የነበሩ የአፍሪካ ህብረት ወታደሮችን ኢላማ ያደረገ እንደነበር ተዘግቧል። እማኞች እንደሚሉት ፈንጂ የታጨቀው መኪና ከአሚሶሞ መኪና ጋር ተጋጭቶ ሲፈነዳ በአቅራቢያው የነበሩ ሁለት የመንገደኞች አውቶቡሶቹን መጥቷል። 14 ሲቪሎች ተገድለው ሁለት የአህጉራዊ ህብረት ወታደሮች መቁሰላቸውን አገረ ገዢው ኑር ለቪኦኤ ሶማልኛ አገልግሎት ተናግረዋል። ሁለተኛው የመኪና ላይ ፍንዳታ ኢላማ ያደረገው ደግሞ ወደፊተኛው ፍንዳታ ቦታ ይጓዙ የነበሩ የሶማሊያ ጸጥታ ኃይሎች መሆኑ ነው። በጥቃቱ ቢያንስ ስድስት ሰዎች ከመካከላቸው አንዱ ከፍተኛ የደህንነት ባለሥልጣን የሆኑት አብዲፋታ እሻዊዬ መቁሰላቸው ተዘግቧል። ፍንዳታው የደረሰው በዋና ከተማዋ ጎዳና ሲያልፉ በነበሩ የአህጉራዊ ህብረት ወታደሮች የያዙ ተሽከርካሪዎች አጠገብ መሆኑን ፖሊሶች ተናግረዋል። ይህ የዛሬው ጥቃት የደረሰው ከአልቃይዳ ጋር ግንኙነት ያለው የአልሻባብ ቡድን መሪ በዩናይትድ ስቴትስ የአየር ጥቃት ከተገደለ ከአንድ ሳምንት በኋላ መሆኑ ነው። አህመድ አብዲ ጎዳኔ መገደሉን ተከትሎ የሶማሊያ ባለሥልጣናት ሀገሪቱን በከፍተኛ ተጠንቀቅ አውለዋታል። ከትናንት በስቲያ ቅዳሜ የሶማሊያ ጸጥታ ሚኒስትር ኻሊፍ አህመድ ኢሬግ የአልቃይዳ ግብረ አበሮች ጽንፈኞች በመንግሥት መሥሪያ ቤቶች ላይ የበቀል ጥቃት ሊያደርሱ እያሴሩ ሊሆን ይችላል ማለታቸው ይታወሳል። አልሻባብ አቡ ኡበይድ አህመድ ኦማርን መሪው አድርጓል። በሌላ የሶማሊያ ዜና በዚያች ሀገር የሚገኙ የአፍሪካ ሕብረት ወታደሮች ሞቃዲሾ ባለው ጦር ሰፈራቸው ሴቶችና ልጃገረዶችን ይደፍራሉ፣ የምግብ እርዳታ እየሰጡ በለውጡ የወሲብ ግንኙነት ይፈጽሙባቸዋል ሲል አንድ የሰብአዊ መብት ቡድን ወንጅሏል። ዛሬ ሰኞ ሂዩማን ራይትስ ዋች እንዳለው ወታደሮቹ ከሶማሊያውያን አገናኞቻቸው ጋር እየሆኑ ሰብአዊ እርዳታ እንሰጣቸዋለን ማለትን ጨምሮ የተለያዩ ዘዴዎችን እየተጠቀሙ ሴቶችና ልጃገረዶችን የወሲብ ግንኙነት እንዲፈጽሙ ያስገድዷቸዋል ብለዋል። የሕክምና እርዳታ ስጡን እያሉ የሚጠጓቸውን ሴቶችም የወሲብ ጥቃት ያደርሱባቸዋል ብለዋል። የሰብአዊ መብት ቡድኑ ሂውማን ራይትስ ዋች ለዚህ ሪፖርቱ መሰረት ያደረገው 21 ሴቶችና ከመካከላቸው አንዲቱ የ12 ዓመት ልጅ የሆነች ልጃገረዶችን አነጋግሮ በተቀበለው ቃል መሆኑን አስታውቋል። ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሱዳን ፕሬዝዳንት ሳልቫኪር ከወራት በፊት በምክር ቤት አባሎች የጸደቁና መገናኛ ብዙሃንን የተመለከቱ ሶስት የህግ ረቂቆችን ይፈርማሉ ተብሎ ይጠበቃል። የሚስተር ኪር ቃል አቀባይ አቴኒ ዌክ አቴኒ ህጎቹ በነገው ዕለት ጁባ ውስጥ በሚካሄድ ስነ ስርዓት ላይ ይፈረማሉ ብለዋል። ከጁባ ፊሊፕ አሊዩ ያቀረበውን ዘገባ አዲሱ አበበ ይዞታል። በወረቀት የሰፈረው ህግ ቢያንስ መረጃ በማግኘት ረገድ ሰፋ ያለ መብት ይሰጣል፣ የመገናኛ ብዙሀንን አሰራርም ያበረታታል። በሶስቱ ህጎች መሰረት እያንዳንዱ ዜጋ ጋዜጠኞችን ጨምሮ መረጃ የማግኘት መብቱ የተጠበቀ ይሆናል። ከዚህም ሌላ አንድ ነጻ አካል ይቋቋምና የጋዜጠኞችን አሰራር እንዲሁም ከህዝብ የሚቀርቡ ቅሬታዎችን ይመለከታል። በዚህም ነጻ እና ህዝባዊ መገናኛ ብዙሀንን መመስረት እንደሚቻል ረቂቅ ህጎቹ ይጠቁማሉ። የቀረቡት ሶስቱ ረቂቅ ህጎች ምክር ቤት አባሎች ካጸደቁት ዘጠኝ ወራት በልጦታል። የፕሬዝደንት ኪር ቃል አቀባይ እንደሚሉት እስከዛሬ የዘገየውም አንድ በስም መጥቀስ ያልፈለጉት ባለሥልጣን የት እንዳስቀመጠው ባለመታወቁ ነው። ጥሩነቱ የት እንደነበር ያልታወቀው ረቂቅ ህግ ባለፈው አርብ ስለተገኘ አሁን ለፕሬዝዳንቱ ፊርማ ቀርቧል ብለዋል። የፕሬዝደንት ኪር ቃል አቀባይ አቲኒ ሚስተር አቲኒ አክለውም የማስታወቂያ ሚኒስቴር አንድ አውደ ጥናት እያዘጋጀ ሲሆን ዓላማውም በሕግ ረቂቁ ዙሪያ ለጋዜጠኞች ትምህርት ለመስጠት እንደሆነ ገልጠዋል። አልፍሬድ ታባን የረጅም ጊዜ ልምድ ያለው አንጋፋ ጋዜጠኛ ሲሆን ጁባ ሞኒተር የተሰኘው ጋዜጣም ማዘጋጅና የደቡብ ሱዳን የመገናኛ ብዙኃን እድገት የተሰኘው ማህበር ተጠባባቂ ኃላፊም ነው። የረቂቅ ህጉ መውጣትና መጽደቅ ለመገናኛው አውታር አንድ እርምጃ ወደፊት ነው ብሎ የህትመትና የኤሌክትሮኒክስ ውጤቶችን አሰራር ለመቆጣጠር እንዲቻል ማስታወቂያ ሚኒስቴር ሊያቋቁም ያቀደው ነፃ አካል በቶሎ መጀመር እንዳለበት አሳስቧል። ለእነዚህ ህጎች መውጣት ብዙ ጊዜ ታግለናል፣ በየጊዜው እንጠይቃለን። ባለሥልጣናቱም እሺ ተፈርሞ ይፋ ይሆናሉ ይሉናል። አሁን የተባለው ግን እውነት እንደሆነ ተስፋ እናደርጋለን። ጋራንግ ጆን በመንግስቱ ቁጥጥር ስር የሚገኘው የደቡብ ሱዳን ቴሌቪዥን ጋዜጠኛ ነው። አዲሱ ህግ ሥራ ላይ የመዋሉን እውነታ ይጠራጠራል። የወረቀት ላይ ህግ ብቻ ሳይሆን የመገናኛ ብዙኃን ህግ ይባል ዘንድ ሥራ ላይ ውሎ ለማየት እንጓጓለን ሲልም ተስፋ ቅልቅል ጥርጣሬውን ተናግሯል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በስዊድን ተክሌ መንግስቱ የተባሉ የኤርትራ ዲፕሎማት በ48 ሰዓታት ከአገሪቱ እንዲወጡ መታዘዛቸውን፣ ነገር ግን ለእርምጃው ምክንያት እንዳልተሰጣቸው ምንጮች ለቪኦኤ የመናገራቸው ተዘገበ። የስዊድን የውጭ ጉዳይ ሚኒስቴር የቴሌኮም የኮሚኒኬሽንስ ኃላፊ ቻርሎታ አዛኪ ማርሲያስ አንድ ዲፕሎማት ከአገር እንዲወጣ ታዟል ከማለት ሌላ ዝርዝር ለማከል አልፈቀዱም። አንድ የውጭ ሀገር ዲፕሎማት ከሀገር እንዲወጡ መጠየቃቸውን ላረጋግጥ እችላለሁ። ምክንያቱን ወይም የየትኛው ሀገር ዲፕሎማት እንደሆኑና ማንነታቸውን ግን አልገልጽም። አቶ ተክላይ መንግስቱ በኤምባሲው የማህበረሰብና የድርጅታዊ ጉዳዮች ኃላፊ መሆናቸውን በትግርኛ ክፍል የተጠናቀረ ዘገባ ያስረዳል። በመጨረሻም የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ መንግስታቸው ከሩሲያ ዘመሞቹ ተገንጣዮች ጋር የሚያካሂደው ውጊያ ግንባር የሆነችው የደቡብ ምስራቋ የወደብ ከተማ ማሪዮፖል ዛሬ ገብተዋል። ፕሬዝደንቱ ወደዚያ የተጓዙት አርብ እለት ከተደረሰው ተኩስ አቁም በኋላ ውጊያው አገረሸ የሚሉ ዘገባዎች እየተሰሙ ባሉበት በዚህ ወቅት ነው። ፕሬዝደንቱ ከተማዋ እንደደረሱ በትዊተር መገናኛ ባወጡት መልእክት ይቺ መሬት የዩክሬን መሬት ናት፣ ማንም አይወስዳትም ብለዋል። የከተማዋ የመከላከያ ኃይል በበርካታ የሮኬት ወንጫፊዎች፣ በታንኮችና በአየር ኃይል ድጋፍ እንዲጠናከር አዝዣለሁ ማለታቸውን ሮይተርስ ዘግቧል። የአርቡ የተኩስ አቁም ከታወጀ በኋላ በማሪዮፖልና በሌሎችም የምስራቅ ዩክሬን አካባቢዎች አልፎ አልፎ ተኩስ መካሄዱ ሲዘገብ ሁለቱ ወገኖች ተኩሱን የጀመረ ያኛው ወገን ነው እየተባባሉ እርስ በእርሳቸው ይካሰሳሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። አብራችሁን አንሹ። የምናስተናግዳችሁ እኔ አዲሱ አበበና ቆንጂት ታየነን። አሁን የዕለቱ አብይ ርዕስ ራሳቸውን እስላማዊ መንግስት እያሉ የሚጠሩት ነውጠኞች የጋረጡትን ስጋት ለመቋቋም የሚያስችል እቅድ በቅርቡ ይፋ እንደሚያደርጉ ፕሬዚዳንት ባራክ ኦባማ ተናገሩ። ኤንቢሲ ለተባለው የአሜሪካ ቴሌቪዥን ሚት ዘ ፕሬስ ፕሮግራም ላይ በሰጡት ቃለ ምልልስ በዚህ ሳምንት ፍጻሜ በሚያደርጉት ንግግር አክራሪውን ቡድን ድል ለመምታት አስፈላጊ እርምጃዎችን ለአሜሪካ ሕዝብ እንደሚተነትኑ ገልጠዋል። አክራሪው አይሲስ ወይም እስላማዊ መንግስት ከፊል ኢራቅና ከፊል ሶሪያን እንደሚቆጣጠርም በመጥቀስ የአሜሪካ ድምፅ ራዲዮ ዘጋቢ አሩ ፓንዴ ያጠናቀረውን ትዝታ በላቸው ታቀርባለች። ትላንት ኤንቢሲ ለተባለው የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ ራሱን እስላማዊ መንግስት እያለ የሚጠራውን ነውጠኛ ቡድን ለመቋቋም ዩናይትድ ስቴትስ ብቻዋን ሳይሆን ከዓለም አቀፍ ማኅበረሰብ ጋር የአየር ጥቃት እንደምታደርግ፣ የኢራቅና የኩርድ ወታደሮችን በምድር ውጊያ እንደምታግዝ ተናግረዋል። አይሰል የፈጠረውን ቀውስ ማርገብ ብቻ ሳይሆን ተመልሰው እንዳያንሰራሩ እናሽመደምዳቸዋለን ከሚቆጣጠሯቸው ክልሎች ከአብዛኞቹ እናስወጣቸዋለን በስተ መጨረሻም እናሸንፋቸዋለን ፕሬዝደንቱ ነገ ማክሰኞ ከዩናይትድ ስቴትስ የምክር ቤት አባላት መሪዎች ጋር ከተገናኙ በኋላ ራሱን እስላማዊ መንግስት እያለ የሚጠራው ነውጠኛ ቡድን ምን አይነት ስጋት እንደጋረጠና መወሰድ ስላለበት እርምጃ ረቡዕ ዕለት ለህዝብ ንግግር እንደሚያደርጉ ተናግረዋል ፕሬዚደንት ኦባማ አይሰስ ዩናይትድ ስቴትስ ላይ ቀጥተኛና አጣዳፊ ጥቃት የጋረጠ ያለመሆኑን ደጋግመው ተናግረዋል። ሆኖም አሁን ባለበት ከተተወ ተጨማሪ ሀብት ለማካበት አባላትን ለመመልመልና የባሰ አደጋ ለመጣል ይችላል ብለዋል። ረቡዕ ዕለት አሸባሪዎች ዩናይትድ ስቴትስ ላይ ጥቃት ባደረሱበት 13ኛ ዓመት በሚያደርጉት ንግግር የአሜሪካን እግረኛ ጦር ወደ ኢራቅ መመለስ እንደማያበስሩ ፕሬዝደንት ባራክ ኦባማ ደጋግመው ተናግረዋል። በአካባቢው የሚነሳ አሸባሪ ድርጅት የእኛ ዋና ጠላት ስለሆነ ከባድ ጥቃት መሰንዘር አለብን ማለት አይደለም። አሸባሪ ድርጅቶች ያሉባቸው አገሮች ሄዶ መውረርም ግባችን መሆን የለበትም። ፕሬዚደንት ኦባማ ከአሁን ቀደም ስለ አይሰስ ምን እቅድ እንዳላቸው በጋዜጠኛ ሲጠየቁ እስካሁን ምንም ካሉ በኋላ በሶሪያ የሚንቀሳቀሱ አክራሪ ቡድኖችን ለመቋቋም የዩናይትድ ስቴትስ ወታደራዊ መሪዎች ሰፋ ያሉ ሀሳቦችን እንዲሰጡን ጠይቄያለሁ ሲሉ መመለሳቸው ከሕዝብ ከፍተኛ ትችት አሰንዝሮባቸዋል። ኦባማ ያንን የተናገሩት ራሳቸውን የእስላም መንግስት የሚሉ አክራሪዎች አሜሪካዊ ጋዜጠኛ ጄምስ ፎሊን አንገት ከቀሉ ከቀናት በኋላ ነው። ነውጠኞቹ ከዚያ ወዲህ ሌላ የዩናይትድ ስቴትስ ጋዜጠኛ ስቲቨን ስቶሎፍን አንገት መቁረጣቸው አይዘነጋም። ወደ መጽሔት ክፍለ ጊዜ ስንሻገር የ2007 ዓ.ም ምርጫ ነፃና ዲሞክራሲያዊ በሚሆንበት ሁናቴ እንደሚካሄድ ዛሬ በአዲስ አበባ የተከፈተው የገዢው ፓርቲ የኢህአዴግ ምክር ቤት ስብሰባ አስታውቋል። አምስተኛው አገር አቀፍ ምርጫ ሊካሄድ የቀሩት ወራት ብቻ ናቸው። እስክንድር ፍሬው ዘገባ ልኳል። የ2007 አዲስ ዓመት ከሁለት ቀናት በኋላ አንድ ተብሎ ይጀመራል። ይህ ዓመት ደግሞ የምርጫ ዓመት ነው። በአምስት ዓመት አንዴ የሚካሄደው አገር አቀፍ ምርጫ ለአምስተኛ ጊዜ የሚከናወንበት ገዢው ፓርቲ ኢህአዴግ ምርጫው ነፃ፣ ፍትሐዊ፣ ዲሞክራሲያዊና ሰላማዊ እንዲሆን እንደሚሰራ በሀገር ውስጥ የመገናኛ ብዙኃን በተጠቀሰው መግለጫው አመልክቷል። ዛሬ የተጀመረው የኢህአዴግ ምክር ቤት ስብሰባም ይህ እሁን ይሆን ዘንድ በግንባሩ በሚከናወኑ ተግባራት ላይ እንደሚመክር የኢህአዴግ ምክር ቤት መግለጫ አስረድተዋል። የኢህአዴግ ምክትል ሊቀመንበርና የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንንም ግንባሩ ምርጫውን ዲሞክራሲያዊ ለማድረግ እንደሚሰራ አስረድተዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀድሞ አጠራሩ ለኢትዮጵያ ቴሌቪዥን ማለት ነው አስተያየታቸውን የሰጡት አቶ ደመቀ ነፃ የሆነ ምርጫ እንደሚካሄድ ጠቁመዋል። ከምንም በላይ ለድርድርና ለሌላ እንትን ሊቀርብ የማይገባ የነፃ የሆነ ምርጫ በዲሞክራሲያዊ መልክ እና ሰላማዊ የሆነ ምርጫ ነው። ዋናው ባለቤት ሕዝቡ ደግሞ በዚህ ተገቢ ሚናውን የሚጫወትበትን ምርጫ ማመቻቸት መምራት፣ ለዚህ በህግ ኃላፊነት የሰጣቸው አካላት ኃላፊነታቸውን ተጠናክሮ የሚቀጥሉበትን ሁኔታ ሁሉም በምርጫ አጀንዳ መሰማራት የሚያስቡ ኃይሎች ሁሉ ለዚህ ተዘጋጅተው ባለው ትንስት መሳተፍ መንቀሳቀስ ይቻላል። ዛሬ የተጀመረው ስብሰባ ለአምስተኛ ጊዜ በሚካሄደው አገራዊ ምርጫ ስትራቴጂና እቅድ ላይ ትኩረት አድርጎ እንደሚወያይ የኢህአዴግ ምክር ቤት መግለጫ ጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የመጽሔት ዝግጅታችን ይቀጥላል። አድማጮቻችን፣ የአፍሪቃ ህብረትና የተባበሩት መንግስታት ድርጅት በሶማሊያ በጥምረት ያሰማሩት የሰላም አስከባሪ ኃይል አሚሶም ወታደሮች በሞቃዲሾ በሚገኝ ወታደራዊ ጣቢያ ሴቶችንና ልጃገረዶችን እንደሚደፍሩ፣ እንደሚበዘብዙም አንድ የሰብአዊ መብት ድርጅት አስታውቋል። በኒውዮርክ መሠረቱን ያደረገው ሂውማን ራይትስ ዎች 21 ጥቃቶችን መመዝገቡን አስታውቆ የደረሰባቸውን ለመናገር ግን ፈቃደኛ ያልሆኑ ተጨማሪ ሴቶች እንዳሉም አክሏል። የቪኦኤው መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ሄኖክ ሰማግዜር ያቀርበዋል። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ተሟጋች ቡድን ሂዩማን ራይትስ ዎች በዛሬ ዕለት ይፋ ያደረገው መረጃ እነዚህ ወንዶች በእኛ ላይ ያላቸው ሥልጣን የሚል ርዕስ ያለው ነው። በሞቃዲሾ በሚገኘው የአሚሶም ወታደራዊ ጣቢያ የሕክምና እርዳታ እንዲሁም ሌሎች እገዛዎችን ፈልገው የሚሄዱ ሴቶች ላይ ወታደሮቹ የጾታ ጥቃት እንደሚሰነዝሩ መረጃው ያትታል። በናይሮቢ ለጋዜጠኞች መግለጫ የሰጡት የሂዩማን ራይትስ ዋች መረጃ አጠናቃሪ ለቲሺያ ባደር የአሚሶም ወታደሮች ሶማሊያዊ ደላሎች አሏቸው ሲሉ አሰራሩን አብራርተዋል። ሰርትን አማሶም ሶልጀርስ ፍሮም ዩጋንዳን አንዳንድ የአሚሶም ወታደሮች ከዩጋንዳና ቡሩንዲ የተውጣጡ ናቸው። በሞቃዲሾ ባለፈው ዓመት ውስጥ ስልጣናቸውን በመጠቀም የወሲብ ጥቃት ሲፈጽሙ ቆይተዋል። በመሰረቱ በስልጣን መባለግ ነው። አቅም የሌላቸው ሴቶች በወሲብ ፈቃድ ተጠቃሚ እንዲሆኑ ማድረግ የወሲብ ጥቃት መፈጸምና በሁለት ሴቶች ላይ በሞቃዲሾ ጣቢያ አስገድዶ የመድፈር ጥቃትን ያካትታል። የአፍሪካ ህብረት ኃይሎች እስላማዊ አማጺው ቡድን አልሸባብ ከመዲናይቱ በማስወጣት አልፎም በደቡብና ማዕከላዊ ሶማሊያ ከይዞታቸው በማስለቀቅ የተሳኩ ወታደራዊ ዘመቻዎችን አካሂደዋል። በአልሸባብ አሸባሪዎች ላይ ድል የተቀዳጁት ኃይሎች በሞቃዲሾ ጣቢያ ወታደሮቹም ሆኑ አዛዦቻቸው እንደ ነጻ አውጪ ሳይሆን እንደ ወንጀለኛ መታየታቸው አልቀረም፣ ይላል ሁማን ራይትስ ዎች ያወጣው ዘገባ። ለቲሻ ባደር አንድ በጣም አስደንጋጭ የምስክርነት ቃል ልግለጽላችሁ። አንዲት ሴት የሕክምና እርዳታ ፍለጋ ወደ ጣቢያው ትሄዳለች። ተመልሰሽ ነ የሚል መልስ ተሰጣት። ስትመለስ አንድ የአሚሶም ወታደር ካለበት ክፍል እንድትገባ ተጠየቀች። ወዲያውኑ ከወታደሩ ጋር ወሲብ እንድትፈጽም መጠበቁን ተረዳች። ለሂዩማን ራይትስ ዋች ዘገባ ምላሽ የሰጡት የአሚሶም ቃል አቀባይ ኢሎ ያኦ አሚሶም አንዳንድ እኩይ ምግባር በፈጸሙ ወታደሮች ስሙ በአጠቃላይ ሊጠፋ ይገባም ብለዋል። በጉዳዩ ላይ ሙሉ በሙሉ ምርመራ ተደርጎ በሴቶችና ልጃገረዶች ላይ ወሲባዊ ጥቃት የፈጸሙ ሁሉ ተጠያቂ ይሆናሉ ብለዋል። እነዚህን ድርጊቶች እየተከላከልኩ አይደለም፣ ነገር ግን ይሄ ዘገባ በአጠቃላይ በአሚሶም ገጽታ ላይ የሚያሳድረውን ጠባሳ ለመከላከል ይሻለሁ። በጥቂቶች ሥራ መላው አሚሶም ስሙ መጥፋት አይገባውም። ከመንግሥትና ሌሎች አጋሮቻችን ጋር በመሆን ጉዳዩ አስፈላጊው ምላሽ እንዲያገኝ እንሰራለን። ጥፋተኛ የሆኑ አካላትም ተጠያቂ እንዲሆኑ እንሰራለን። ባለፈው ዓመት በሞቃዲሾ ወደ ስምንት መቶ የሚጠጉ የወሲብ ጥቃቶች መመዝገቡን የተባበሩት መንግሥታት ድርጅት አስታውቋል። በርካታ ወሲባዊ ጥቃቶች ደግሞ ሴቶቹ ሊደርስባቸው የሚችል መገለልና የሥነ ልቦና ጫናን በመስጋት ይፋ አያወጡትም። የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እና የሶማሊያ መንግስት የሴቶች ወሲባዊ ጥቃቶችና ብዝበዛዎችን ለማስቆም ጥብቅ መስፈርቶችን እንዲያስቀምጡ ጠይቋል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። በነገራችን ላይ ቀደም ሲል አንድ ዘገባ አለን። እዚህ በኛው በራፍ ላይ የተደረገ ተቃውሞ ሰልፍ ነው የተመለከተ ቅንብሩ እንዳለቀ እናደርሳለን። ከዛ በፊት ግን እንቁጣጣሽ መጣ፣ ሁለት ቀን ቀረው። ከሁለት ቀን በኋላ እስክንድር እንደጠቀሰው እኛም እንደምናውቀው የአድማጭ አስተያየት ይኖረናል። ደውሉ ብለናቸዋል። ሰላምታ ለቤት ዘመን፣ ለወዳጅ ዘመን እንዲያቀርቡ እኛም ደግሞ ከሐሙስ ጀምረን ቴሌ ትንሽ አወጣለን ጠዋት እና እሱን አሁን ኤዲት አርገን ለሐሙስም እናዘጋጃለን የተረፈውንበት እሁድ ለሬዲዮ መጽሄትም እናቀርባለን። ሬዲዮ መጽሔት ደግሞ ልዩ ልዩ ቅንብር የአመቱን የአዲስ አመት የተመለከተ እናቀርባለን እና ከዛ አበባዬ ሆይ ትላላችሁ እናንተ ገንዘብ እንድንሰጥ ወይ እህቶቻችን፣ ጀምር እዚሁ ድምፃዊ ነሽ እኮ አንቺ ይህን ልምዝች ለምቁጭ እንደምት እኔ እኮ ለራሴም ገርሞኛል። በቃ አንድ ሲዲ ላውጣት አስተዋወቃለ በኢትዮጵያን በአሜሪካ በራዲዮ መጽሔት ከዛ ደግሞ በሴቶች ጉዳይ በመስታወት አለቀ ተሸጠ በሮማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ሙዚቃ ለመሄድ ነው እኔና ቆንጆ ትንሽ የተጨዋወት ነው። እንቁጣጣሽ እንበላ እንቁጣጣሽ፣ እንቁጣጣሽ ሁላችሁንም እንኳን አደረሳችሁ እንላለን። 2007 ሊገባ ሁለት ቀን ብቻ ነው የቀረው። እንኳን አደረሳችሁ፣ በደህና ያደርሳችሁ ይሆንላችሁ። አዲሱ ዓመት በሀገራችን የሰላም የጤና የብልጽግና የእድገት ዘመን ይሆናል። ዜማ ነው ግሩም ነው። ሰላም ዓመት ይሆንልሽ ባክሽ። አሜን አዲስ ለሁላችን ነው። ከሁሉ ይበልጥ ለአንተም የሰላም የጤና የፍቅር ብልጽግናንም ይጨምርበት። ማይጠላል አዲስ አመት ደግሞ ይገርምሻል። የኢትዮጵያውያን ሁሉ በዓል ነው። ልክ ነው። እስላም ይል ክርስቲያን ይል የሁላችንም አዲስ አመት፣ አዲስ ጅምር። መልካም አዲስ አመት ይሆንላችሁ። አድማጮች፣ ሶስት ሰዓት ተኩል ሆኗል። አርዕስተ ዜና እናንብብ። የአፍሪካ ህብረት ምዕራብ አፍሪቃን እያመሰላለው የኢቦላ ወረርሽኝ ምላሽ ለመስጠት ያስችላል የተባለ የውጭ ጉዳይ ሚኒስትሮች ምክር ቤቱን አስቸኳይ ስብሰባ ዛሬ አድርጎ ሲያበቃ በተጎዱት ሀገሮች ላይ የተጣሉት የጉዞና ሌሎቹም እገዳዎች ሁሉ እንዲነሱ ወስነዋል። ስብሰባውን የጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኮሳዛና ድላሚኒ ዙማ ከኢቦላ ከራሱ ይልቅ በሀገሮቹ ላይ የተጣሉት የጉዞ እገዳና ድንበሮችን የመዝጋት እርምጃዎች ሰውን ይበልጡን እየጎዱት ነው ብለዋል። በሶማሊያዋ ዋና ከተማ በሞቃዲሾ አጠገብ ለደረሱት ሁለት በመኪና ላይ የተጠመዱ አጥፍቶ ጠፊ ቦምብ ጥቃቶች ጽንፈኛው ቡድን አልሸባብ ኃላፊነት ወሰደ። በጥቃቱ ቢያንስ 14 ሰዎች ሲገደሉ ከ30 የሚበልጡ ቆስለዋል። ከአንድ ሳምንት በፊት የአልሸባቡ መሪ አህመድ ጎዳኔ በዩናይትድ ስቴትስ የአየር ጥቃት ከተገደለ ወዲህ አልሸባብ ኃላፊነት የወሰደበት የመጀመሪያው ጥቃት መሆኑ ነው። አልሸባብ መሪው እንዲሆን አቡ ኡቤድ አህመድ ኦማር የሚባል ሰው መሰየሙ ታውቋል። አርዕስተ ዜናውን ነበረ። ቆንጅት ያሰማችን። ቆንጅት አመሰግናለሁ። አድማጮች፣ ወደ ሁለተኛው የፕሮግራም አጋማሽ እየተሸጋገርን ነው። በሰሎሞን ክፍል እየተዘጋጀ የሚቀርበው ስፖርት እንደ ምናምሽታችሁልኛል። የተከበራችሁ አድማጮች፣ በመስክ ቴኒስ አሜሪካዊቷ ሰሪና ዊሊያምስ የ2014 ዩኤስ ኦፕን ሻምፒዮን ሆናለች። በእግር ኳስ ሞሮኮ ለምታስተናግደው 30ኛው የአፍሪካ ዋንጫ የማጣሪያ ውድድሮች እየተካሄዱ ነው። ትላንት አዲስ አበባ ላይ በመጀመሪያው ዙር ውድድር አልጄሪያ የኢትዮጵያን ብሔራዊ ቡድን ሁለት ለአንድ አሸነፈ። ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብረንን ቆይ። የመስክ ቴኒሱን ዜና አላስቀድም አሜሪካዊቷ ሴሪና ዊሊያምስ በሴቶቹ ዩኤስ ኦፕን የሻምፒዮና ነጠላ ውድድር ትላንት ስታሸንፍና ዋንጫውን ስታነሳ በተከታታይ ለሦስተኛ ጊዜ መሆኑ ነው። በኒውዮርክ ፍላሽንግ ሚዶውስ የመወዳደሪያ ስፍራ የ32 ዓመት ዕድሜ ያላት ሴሪና የ24 ዓመቷን የዴንማርክ ኮከብ ካሮላይን ዊዝኒያኪን 63 63 በሆነ ውጤት ያሸነፈቻት ሙሉውን ጊዜ የበላይነት አሳይታ ነው። የሴሪና ዊሊያምስ የትላንቱ ድል በውድድር ታሪካቸው አስራ ስምንት ጊዜ ሻምፒዮን ከሆኑት ከክሪስ ኤቨርትና ማርቲና ናቭራቲሎቫ ጋር ያስተካክላታል። ትላንት ሁለቱም በስፍራው ተገኝተው ከድሉ በኋላ ሴሪናን አቅፈው እንኳን ደሳለች ብለዋታል። ሴሪና ሻምፒዮን መሆን የጀመረችው ገና የ17 ዓመት ወጣት ሳለች እንደነበር ይታወሳል። እርሷም የተሰማትን ደስታ ከውድድሩ በኋላ በተደረገላት ቃለ ምልልስ ላይ ገልጻለች። ይህን ውድድር ማሸነፍ ለእኔ ትልቅ ነገር ነው፣ ክብርም ይሰማኛል። ከነ ክሪስ ኤቨርት እና ማርቲና ናብራቲሎቫ ጋር እኩል ስሜ ይጠራል ብዬ ፈጽሞ አስቤ አላውቅም ነበር። ደግሞ ገና መጫወት ስላላቆምኩኝ ወደፊት ስለሚፈጠረው አላውቅም። አምላኬን ይዤ መጓዝ ብቻ ነው። በተረፈ የደገፉኝን ሁሉ ከልብ አመሰግናለሁ እግዚአብሔር ይስጥልኝ፣ ነበር ያለችው ስሪና ዊልያምስ። ዛሬ የወንዶቹ ዩኤስ ኦፕን ነጠላ ውድድር ፍጻሜ ግጥሚያ ይካሄዳል። በዓለም 14ኛ ደረጃ ላይ ያለው ማርቲን ቺሊች ከክሮኤሽያ በ10ኛ ደረጃ ላይ ከሚገኘው ከጃፓናዊው ኬይ ኒሺኮሪ ጋር ይጋጠማል። ኒሺኮሪ ከእስያ በዩኤስ ኦፕን ፍጻሜ ሲደርስ የመጀመሪያው ጃፓናዊ ነው። ቅዳሜ ዕለት ቁጥር አንዱን ሴርቢያዊ ኖቫክ ጆኮቪችን በግማሽ ፍጻሜው ላይ አሸንፎ ነው ለዋንጫ ግጥሚያ የደረሰው። ማርቲን ቺሊችም 17 የግራንድ ስላም ሻምፒዮኑን የስዊዘርላንዱን ሮጀር ፌዴረርን ቀጥቶ ነው ለዚህ የበቃው። ዛሬ ሁለቱ የሚያደርጉት ፉክክር የዓለምን ትኩረት ስቧል። ቴኒሱ ይኸው ነው። ለእግር ኳሱ የአፍሪካ ዋንጫ ማጣሪያ ዜና ወደ አዲስ አበባ ይሆናል የሚወስዳችሁ ገዛኝ ጽዮን መስቀል ትናንት በኢትዮጵያው ብሔራዊ ቡድንና በአልጄሪያ አቻው መካከል የተካሄደውን ጨዋታና በሌሎች ከተሞች የተካሄዱ ውድድሮችን ዜና ይዟል። መቀጠል ትችላለህ ገዛኝ። ሞሮኮ የምታስተናግደው ሰላሳኛው የአፍሪካ እግር ኳስ ዋንጫ አምስት ወራት ቀርተውታል። በሰላሳኛው የአፍሪካ ዋንጫ የአስራ ስድስት አገር ብሔራዊ እግር ኳስ ቡድኖች በሰላማዊው የውድድር መድረክ ይፋለማሉ። ወደ ወሳኙ የአፍሪካ ዋንጫ ለመሳተፍ ይችሉ ዘንድ የ ሀያ ስምንት አገር ብሔራዊ ቡድኖች በሰባት ምድብ ለሚቀጥሉ ሶስት ወራት የሞት ሽረት ማጣሪያቸውን ያካሂዳሉ። የምድብ ማጣሪያዎቹ ባለፈው አርብ፣ ቅዳሜና እሁድ በተለያዩ የአፍሪካ ከተሞች ተጀምረዋል። ያልተጠበቁ ውጤቶችም ተመዝግበዋል። እዚህ አዲስ አበባ ውስጥ ከትናንት በስቲያ ከምድብ ሁለት ኢትዮጵያና አልጄሪያ የመጀመሪያ ማጣሪያቸውን አድርገው እንግዳው ቡድን በጨዋታ ብልጫ ሁለት ለአንድ ረቷል። ዋልያዎቹን ለመደገፍ ቀድሞ ስታዲየሙን የአደይ አበባ ክምር አስመስሎት ያመሸው የኳስ ተመልካች በጨዋታው ሂደት የበረሃ ጠሮኞቹን የአልጄሪያ የበላይነት የተመኘውን እንዳያይ አላስቻለውም። እንግዳው ቡድን በሰላሳ ሶስተኛው ደቂቃ የመጀመሪያውን ግብ ሲያስመዘግብ የስታዲየሙ ድባብ በዝምታ የተዋጠ ነበር። ከረፍት መልስም የአልጄሪያ ቡድን የበላይነት ተመልካቹን ወደ በለጠ የዝምታ ሰቀቀን ከቶታል። በተለይ በሰማኒያ ሰባተኛው ደቂቃ ያሲን ብራሂም ለአልጄሪያ ሁለተኛውን ግብ ሲያስመዘግብ ተመልካቹ በብሽቀትም እያጉረመረመ ስታዲየሙን ለቆ መውጣት ተገዷል። ሳላዲን ሰይድ ጨዋታው ሊፈጸም የደቂቃ እድሜ ሲቀር በፍጹም ቅጣት ምት በማስቆጠር በባዶ ከመሸነፍ አድዶናል። የኢትዮጵያ እግር ኳስ ተመልካች እጅግ ከፍተኛ የኳስ ፍቅር ያለው ቢሆንም በቡድኑ ተበልጦ መሸነፉን በተጨባጭ ከተመለከተ ሽንፈትን በጸጋ የሚቀበል መሆኑን በተደጋጋሚ አስመስክሯል። ከጠዋት ጀምሮ ቀድሞ የገባው ተመልካች ዋልያዎቹን ድል በጭፈራ ለማድመቅ ቢዘጋጅም እንደተመኘው አልተሳካም። ከብሔራዊ ቡድኖ የጠበቁትን አለማግኘታቸውን አንዳንዶች ሲገልጹ ብሔራዊ ቡድኑ ያሳየውን ጥረት በመልካም ጎኑ የተናገሩም ነበሩ። አሪፍ ጨዋታም ነበረ። ኢትዮጵያ ብሔራዊ ቡድን ከጠበቅኩት በላይ ያገኙት በጣም አሪፍ ነበር ለእኔ ማለት ነው። አሰልጣኙም አዳዲስ እየሞከራቸው ያላቸው ጨዋቶች በጣም የተሻሉ ናቸው። ወደፊት ጥሩ እንደሚሆኑ በእርግጠኝነት መናገር ይችላል እ ይህ ከጠዋት ጀምሮ እዚህ ነበር። ጥሩ ዝግጅት አድርገን ነበር የመጣ ነው። ጥሩ ነገር እናያለን ብለን አስበን ነበር። በእርግጥ ጥሩ ነበሩ። ግን ትንሽ ደግሞ ይጎላል። ይገምታል ሰውየ ብዙ አ ሰራም ብዬ ገምታለ እንዳየሁት ከሆነ ትንሽ መሀል ሜዳው አሪፍ ነው። የተከላካዮቹ አዲሶች ንስ ጦር ናቸው፣ ግን ተቀናጅቶ ወደፊት ሄዶ ለጎል የመፍጠር ነገር ይጎላቸዋል። አቂና አማካዮቹ ችግር አለ ብዬ እገምታለሁ። እሱ ላይ በደንብ አልተሰራም ብዬ ነው ማስ በፕሮፌሽናል ተጫዋቾች የተገነባው የአልጄሪያ ቡድን በአፍሪካ እግር ኳስ የደረጃ ሰንጠረዥ መሪነቱን የያዘ ነው። የሰባቱም ምድብ ሁለተኛ ምድብ ማጣሪያ ከነገ ወዲያ አረቡ ቀጥሎ እንደሚካሄድ የአፍሪካ እግር ኳስ ኮንፌዴሬሽን ያሰራጨው የውድድር መርሃ ግብር አመልክቷል። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። ለሌላ የእግር ኳስ ስፖርት ዜና ወደ አውሮፓ እንዘልቃለን። የአውሮፓ የተጫዋቾች የዝውውር ጊዜ መስኮት ባለፈው ሳምንት ከተዘጋ በኋላ የእንግሊዝ ፕሪምየር ሊግ ስምንት መቶ ሰላሳ አምስት ሚሊዮን ፓውንድ በማውጣት ተጫዋቾችን በመግዛትና በማዘዋወር መሪነቱን ይዟል። ከጠቅላላው ወጪ 55 በመቶ የተሸፈነው ደግሞ በማንቸስተር ዩናይትድ፣ ሊቨርፑልና ቼልሲ መሆኑ ተዘግቧል። የስፔን ላሊጋ ደግሞ በ425 ሚሊዮን ፓውንድ ሲከተል የጣሊያን ሴሪአ በ264 ሚሊዮን ፓውንድ ሶስተኛ ደረጃ ይዟል። በአውሮፓ 75 ሚሊዮን ፓውንድ ከፍተኛ ወጪ የተከፈለበት ተጫዋች ከሊቨርፑል ወደ ባርሴሎና የተዛወረው ሉዊስ ሱዋሬዝ ሲሆን ከሪያል ማድሪድ በ59.7 ሚሊዮን ፓውንድ የተዛወረው ዲማሪያ ደግሞ ሁለተኛ ከፍተኛ ተከፋይ ሆኗል። በመጨረሻም አሜሪካን ፉትቦል የ2014-15 ዓ ም የውድድር መርሃ ግብር ባሳለፍነው ሳምንት ሐሙስ በግሪን ቤይ ፓከርስና ሲያትል ሲሆክስ ግጥሚያ ተጀምሯል። ሲሆክስ 36 ለ16 በሆነ ሰፊው ልዩነት አሸንፏል። ትላንት እሁድ በየከተማው 13 ግጥሚያዎች የተደረጉ ሲሆን የዋሽንግተን ሬድስኪንስ በሂውስተን ቴክሳንስ 17 ለ6 ተሸንፏል። ዛሬ ማታ ሁለት ግጥሚያዎች ይደረጋሉ ተብሏል። እርሱም ዲትሮይት ላየንስ ከኒውዮርክ ጃይንትስ ጋር፣ ሳንዲያጎ ቻርጀርስ ከአሪዞና ካርዲናልስ ጋር የሚያደርጉት ነው። ውድድሮቹ ለቀጣዮቹ አራት ወራት ተሟሙቀው ይቀጥላሉ። በዚሁ ላብቃ፣ አድማጮቼ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ተከታዩ ቅንብር ወደ አዲስ አበባ የሚወስደን በኢቦላ ዙሪያ የተዘጋጀ ቅንብር ይሆናል። አዲሱ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ዋና ጸሐፊ ሀገሮች የኢቦላ ወረርሽኝን ለመከላከል ሲሉ ድንበሮቻቸውን ከመዝጋት እንዲቆጠቡ ተማጸኑ። በምስራቅ አፍሪቃ ረሃብ እንደገና እያንዣበበ እንደሆነም ተገልጧል። በዚህ ላይ መለስካቸው አምሃ ነው ዘገባ ያላከልን። አልሃጅ አማዱ አስ ሲ፣ አዲሱ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ዋና ጸሐፊ፣ ባለፈው ሳምንት መጨረሻ ኢትዮጵያን ጎብኝተው በነበረበት ወቅት ጋዜጣዊ መግለጫ ሰጥተዋል። አርብ አመሻሹ ላይ በአዲስ አበባ ሂልተን ሆቴል በተካሄደው ጋዜጣዊ መግለጫ ላይ በአሁኑ ጊዜ በኢቦላ ወረርሽኝ ምክንያት ሰብአዊና ምግባረ ሰናይ ድርጅቶች ያጋጠማቸውን ከባድ ተግዳሮት አውስተዋል። ከዛሬ ሰባት ወራት በፊት በምዕራብ አፍሪካዊቷ ሀገር ጊኒ በአንድ ትንሽ መንደር የጀመረው ኢቦላ ዛሬ ከሦስትና ከአራት ተጎራባች ሀገሮች አልፎ የአካባቢ የጤና ስጋት እንደሆነ ገልጸዋል። የበሽታው ገዳይነት እጅግ ከፍተኛ በመሆኑና የመጋባት ኃይሉ ፈጣን በመሆኑ ፍርሃትን እንደቀሰቀሰ የተናገሩት የፌዴሬሽኑ ዋና ጸሐፊ ለውጥ ማምጣት የሚቻለው ግን በተለያየ ደረጃ በመተባበርና በመረዳዳት እንደሆነ አስገንዝበዋል። ይህን ችግር ለመቋቋም የሚቻለው ድንበርን በመዝጋት እንዳልሆነም ያስገነዝባሉ። ችግሩን የምንፈታው ድንበሮቻችንን በመዝጋት አይደለም። የአውሮፕላን በረራዎችን በመሰረዝም እነዚህን ችግሮች አንፈታም። እነዚህ አገሮች የእኛን ድጋፍ ከመቼውም በላይ ይፈልጋሉ። ደግሞም ሁኔታውን መረዳት አለብን። በምንም አይነት አንድን አገር ሙሉ ለሙሉ ለይቶ ማኖር አይቻልም። ቤተሰብን ለይቶ ማስቀመጥ ይቻል ይሆናል። ምናልባትም አንድን መንደር መለየት ይቻላል። መፍትሄ ሊሆን የሚችለው ተገቢውን ማጣራት በድንበሮች እና በአውሮፕላን ማረፊያዎች እንዲሁም በመሳሰሉት ላይ በማድረግ ነው። የሚደረገው ማጣራት ሰዎች አጠራጣሪ የጤና ሁኔታ ላይ ካሉ ጥንቃቄ ተደርጎ እንክብካቤ ሊደረግላቸው ነው የሚገባው። ከመለየት ከማሳቀቅና ከማግለል ይልቅ የተሻለው መፍትሄም ይህ ነው። አልሃጂ አማዱ አሲ የኢትዮጵያ ጎብኝታቸው ፍሬያማ እንደነበርም አስረድተዋል። በምስራቅ አፍሪካ ካሉ ሀገራዊ አባል ማህበራት መካከል የኢትዮጵያን ቀይ መስቀል ማህበር መጎብኘታቸው ከተቀዳሚ የሥራ መርሃ ግብራቸው አንዱ ሆኖ አዲስ አበባ የአፍሪካ ሕብረት ዋና ጽሕፈት ቤት መቀመጫ በመሆኗ ጭምር ቅድሚያ መስጠታቸው የተገባ እንደሆንም አስታውሰዋል። ከኢትዮጵያ ፕሬዚደንትና ጠቅላይ ሚኒስትሩ ጋር ባደረጓቸው ውይይቶች ላይ የዓለም አቀፍ ቀይ መስቀል ማህበር ኮሚቴ በሶማሌ ክልል ያደርገው የነበረውን ሰብአዊ እርዳታ ለማስቀጠል ጥያቄ አንስተው እንደሆነ ለተሰነዘረው የጋዜጠኛ ጥያቄም መልስ ሰጥተዋል። በተለየ ሁኔታ በሶማሌ ክልል የመግባትና እርዳታ የመስጠትን ጉዳይ አስመልክቶ ከፕሬዚደንቱም ሆነ ከጠቅላይ ሚኒስትሩ ጋር አልተወያየንም። የተወያየ ነው ሁሉም የምግባረ ሰናይ ድርጅቶች በበለጠ ነጻነት ለመንቀሳቀስ የሚችሉበትን ስፍራም መፍጠርና አስፈላጊነት ላይ ነው። እናም በየትም እንደሚገኙ ማኅበረሰቦች አስፈላጊ እርዳታ ለመስጠት ፈጣን እንቅስቃሴ ለማድረግ የሚያስችል ሁኔታዎችን በመፍጠር ላይ ነው። በዚህ ረገድ አዎንታዊ ምላሽ አግኝተናል። በአሁኑ ጊዜ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማኅበራት ፌዴሬሽን በምድራችን እጅግ ግዙፉ የመግባረሰና ድርጅት መሆኑን የገለጹት የኬንያ ቀይ መስቀል ማኅበር ዋና ጸሐፊና የዓለም አቀፉ ፌዴሬሽን ቦርድ ምክትል ፕሬዚዳንት ሚስትር አባስ ጉሌት ደግሞ ከዚህ ትልቅነት ጋር ኃላፊነትም ተዳብሮ እንደሚመጣ ጠቅሰዋል። እንደ ምሳሌም በአሁኑ ወቅት በምስራቅ አፍሪካ አካባቢ ሌላ የችጋር አደጋ እያንዣበበ እንደሆነ አስታውሰው ለዚህ ዝግጅቱ ከወዲሁ መቀጠል እንዳለበት ጠቁመዋል። ቀውሶች ቀስ በቀስ ብቅ እያሉ ነው። እንደ ተባለው ከሶስት ዓመታት በፊት በአፍሪካ ቀንድ ድርቅ ተከስቶ ነበር። ዛሬ በሶማሌ ድርቅ አለ፣ ከሞላ ጎደል ችጋርም ተከስቷል። በኬንያ ድርቅ አለ። በደቡብ ሱዳን ችጋር መግባቱን እናውቃለን። እግዚአብሔር ይመስገንና በኢትዮጵያ ያለው ሁኔታ ግን ክፉ አይደለም። ይሁንና እነዚህ ሁኔታዎች ምንጊዜም የማይለወጡ አድርገን ልንወስዳቸው አይገባም። ስለዚህ በጎረቤቶቻችን ላይ የምናየው ነገር በእኛም ላይ እንዳይደርስ ማድረግ አለብን። የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ ወይዘሮ ፍሬወት ወርቁም ማህበሩ በአሁኑ ጊዜ ከሚሰጣቸው ማህበራዊ አገልግሎቶች ተጨማሪ በጋምቤላ ለሚገኙ የሱዳን ስደተኞች እየሰጠ የሚገኘውን እርዳታ ጠቅሰዋል። በተለይ በአሁኑ ወቅት ለቾር በተሰኘው አካባቢ ባለው የስደተኞች ሰፈር የጎርፍ ማጥለቅለቅ ያስከተለውን ችግር ለመቅረፍ የኢትዮጵያ ቀይ መስቀል ማህበር እያደረገ የሚገኘውን ስራ አብራርተዋል። መንግስትና የስደተኞች ኮሚሽን እነዚህን ስደተኞች ወደ ሌላ ሰፈር ለማንቀሳቀስ ዝግጅቶች እያደረጉ ነው። የኢትዮጵያ ቀይ መስቀል ማህበር ከሌሎች ደጋፊ ማህበሮች ጋር ማለትም ከፌዴሬሽንና ዓለም አቀፍ ቀይ መስቀል ማህበር ኮሚቴ ጋር ሆኖ በዚያ ያሉ ስደተኞች ሰፈር እየሰራ ነው። የአምቡላንስ አገልግሎቶችም የጤናና የንጽህና አጠባበቅ ስልጠናዎችን ለበጎ ፈቃደኞችና ለአካባቢው ማህበረሰብ በመስጠት ላይ ይገኛል። የኢትዮጵያ ቀይ መስቀል ማህበር በአፍሪካ የመጀመሪያው ከመሆኑን ባሻገር ከሰባ ዓመታት ዓመታት በላይ እድሜ ያለው ማኅበር ነው። በዋና ጸሐፊዋ እንደተገለጸው ከሆነም ማኅበሩ በአሁኑ ወቅት ራሱን ለማጠናከር እርምጃዎችን እየወሰደ ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አብራችሁን ቆዩ። መግቢያው ላይ ወደ ጠቀስነው ዘገባ እናልፋለን። ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ ሰኞ ረፋዱ ላይ በዋሽንግተን ዲሲው የአሜሪካ ድምጽ ዋና መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። ሰልፈኞቹ የተዛቡ ዘገባዎችን አሰራጭቷል በማለት የከሰሱትን የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት የገዛ መመሪያውን ያክብር፣ የተዛባ አዘጋገቡንም ያቁም ሲሉ ጠይቀዋል። አሉላ ከበደ ከሰልፉ አስተባባሪዎች አንዱን አነጋግሮና የአሜሪካ ድምፅ የሰጠውን ምላሽ አካቶ ተከታዩን አጠር ያለ ዘገባ አጠናቅረዋል። ባለፈው የሐምሌ ወር መገባደጃ የካሊፎርኒያው የአዙዛ ፓሲፊክ ዩኒቨርሲቲ ለኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሊሰጥ የነበረው የክብር ዶክተርና ማዕረግ መሰረዝን አስመልክቶ የአሜሪካ ድምፅ ባለፈው የነሐሴ ወር መጀመሪያ ያቀረበው ዜና ዘገባ ይዘት ነው። የቡድኑ የቅርብ ጊዜው በአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ላይ ያቀረበው ተቃውሞ መነሻ የዛሬ ሁለት ሳምንት በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ድጃፍ በተካሄደ ተመሳሳይ ተቃውሞ ጨምሮ ሌሎች የተቃውሞና ቅሬታ ያዘሉ በርካታ የሜል ደብዳቤዎችን ከዚህ ቀደም በተደጋጋሚ ለክፍሉና ለተለያዩ የአሜሪካ ድምፅ ኃላፊዎች ተልከዋል። የአሜሪካ ድምፅ የሚመራበትን የዘገባዎችና መረጃዎችን አሰባሰብ መመሪያ የተቃረነ አሰራር እየተከተለ ነው ሲሉን የከሰሱት አቶ ግርማ ታፈሰ ሰልፉን ከጠራው የዲሲና አካባቢዋ የኢትዮጵያ ማህበረሰብ የጋራ ግብረ ኃይል በመባል የሚታወቀው ቡድን አመራር አባል ናቸው። ዋናው ከዚህ በፊትም ደጋግመን እንደምንለው በቪኦኤ ምንም ዜና የሚሰማበት ነገር የሌለው የኢትዮጵያ ህዝብ፣ እሱን እየተከታተለ ለረጅም አመት የሚገለገልበት ሬዲዮ ዛሬ ከጊዜ በኋላ ህዝብን እያፈነ ሚዲያ እንዳያገኝ፣ ጽሁፍ እንዳያነብ የሚያደርገው መንግስት ከውስጡ የሰርገው የገቡ ሰራተኞች አሉ ይመስለናል። ዜናዎች በትክክል ቪኦኤ ለህዝብ ስለማያደርስ ምንነካው? ቪኦኤ እስከዛሬ ድረስ ይሰራል ከነበረው የተለየ ነገር እያደረገ ነው እና ውስጣችሁን ፈትሹ። ሰራተኞቻችሁን የምታርሙልን ከሆነ ሰራተኞቻችሁንም አርሙልን። የኢትዮጵያ ህዝብ ምንም ነገር የሚሰማበት ነገር ስለሌለው ሚዲያው የሚታፈንና የአንድ ፓርቲ ክፍል ብቻ የሚያስተላልፍ ስለሆነ የዛን የፓርቲ ልሳን ከመሆን የህዝብ ልሳን መሆን ይሻላል። የህዝብን ትክክለኛ ብሶትና የህዝብን ከፍተኛ በደል በትክክል ከሀገር ውስጥም ወደ ውጪ፣ ከውጭም ወደ ውስጥ የሚዘገበውን በትክክል ዘግቡልን የሚለውን ጥያቄ ለመጠየቅ ነው በዛሬ ሁለት እዚህ ቪኤ ፊት ለፊት የምንገኘው የተቃውሞ ሰልፎቹ ሰልፈኞቹ ለአሜሪካ ድምፅ ዲሬክተር ዴቪድ እንሶር በዛሬው ዕለት ባደረሱት ደብዳቤ የአሜሪካ ድምፅ የአማርኛው አገልግሎት አጥቷል ያሉትን ተአማኒነት መልሶ ይጎናጸፍ ዘንድ የፕሮግራሞቹን ጥራት እንዲያሻሽልም ጠይቀው፣ የአሜሪካ ድምፅ እንጂ የአምባገነኖች ድምፅ ያሉት ማስተጋቢያ መሆን የለበትም ሲሉም ከሰዋል። የአሜሪካ ድምፅ በበኩሉ በቅርቡ በዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ሰልፈኞቹ ያሰሙትን ጥሪና ቅሬታ ጠቅሶ በጽሁፍ በሰጠው ምላሽ አስተዳደሩ የአሜሪካ ድምፅና ሌሎች የዩናይት ስቴትስ የዜና አገልግሎቶችን በሚያስተዳድረው ቦርድ ኦፍ ብሮድካስቲንግ ቦርድ ኦፍ ገቨርነርስ ውስጥ የሚገኘውን ገለልተኛ ጽህፈት ቤት ጉዳዩን እንዲመረምር ማድረጉን አስረድቷል። በዚህም መሰረት ምርመራውን ያካሄደው ገለልተኛ ጽህፈት ቤት የደረሰባቸውን ሶስት ድምዳሜዎች እንዲዘርዝሯል። አንደኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ክፍል ያስተላለፈው ፕሮግራም የኢትዮጵያን መንግስት የሚቃወሙ ወገኖች አስተያየት በስፋት የተንጸባረቀበት በመሆኑ የሌላውን ወገን አመለካከት ያካተተ አልነበረም። ሁለተኛ፣ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ስለ ኢትዮጵያው ጠቅላይ ሚኒስትር በዚያ ዘገባ ያቀረበው መረጃ ትክክል ነው። ሆኖም ታሪኩን በስፋት ማስረዳት የሚያስችሉ ተጨማሪ መረጃዎችን አላካተተም። ሶስተኛ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በዘገባው ለኢትዮጵያ መንግስት ወገንተኝነትን አላንጸባረቀም። አድማጮች የሰማችሁት የአሜሪካ ድምፅና ሌሎች የዩናይት ስቴትስ የዜና አገልግሎቶች በሚያስተዳድረው ብሮድካስቲንግ ቦርድ ኦፍ ገቨርነር ውስጥ የሚገኘው ገለልተኛው ጽሕፈት ቤት ጉዳዩን ምርምሮ ማቅረቡን የአሜሪካ ድምፅ የገለጸበት ነበር። አድማጮች በምሽቱ የመጨረሻ ቅንብር ጤና የአፍሪካ ህብረት ምዕራብ አፍሪቃን እያመሰላለው የኢቦላ ወረርሽኝ ምላሽ ለመስጠት ያስችላል የተባለ የውጭ ጉዳይ ሚኒስትሮች ምክር ቤቱን አስቸኳይ ስብሰባ ዛሬ አድርጎ በተጎዱት ሀገሮች ላይ የተጣሉት የጉዞና ሌሎቹም እገዳዎች ሁሉ እንዲነሱ ወስኗል። በሌላ በኩል ደግሞ ይህንን ባለበት ለመቆጣጠር ይቻል የነበረና በጤና መዋቅሮች መዳከም ምክንያት የተዛመተው ያሉትን የኢቦላን ቀውስ ለማስቆም ዓለም አቀፉ ማኅበረሰብ ሊረባረብ እንደሚገባ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሳስበዋል። ሶሎሞን አባተ ዝርዝር ዘገባውን ይዘዋል። ጊኒ ላይ የተጫረው ኢቦላ ባለፉት ስድስት ወራት ምዕራብ አፍሪካ ውስጥ ከሁለት ሺህ በላይ ሰው ገደለ። ኢቦላ ይህንን የጥፋት ጥላውን ያበረታባቸው ሀገሮች በዕለት ከዕለት ሕይወታቸውና በዓለም አቀፍ ግንኙነቶቻቸው ላይ የበዛ ጉዳት አድርሷል። ይህን አጣዳፊ ሁኔታ ለመምከር የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዙማ ዛሬ ስብሰባ ጠርተው ሙሉውን ቀን ሲመክሩ ውለዋል። ውይይታቸው እስካሁን ያልተቋጨ የባለሙያዎች ቡድኖችም አሉ። ዶክተር ዙማ ለጋዜጠኞች በሰጡት ቃል ኢቦላን ለመከላከል ሲባል ድንበሮችን መዝጋት፣ በረራዎችን ማቆምን የመሳሰሉ እርምጃዎች ሀገሮችን እያገለሉና እያሸማቀቁም ናቸው። ይህንኑ የዛሬውን የአፍሪካ ህብረት አጣዳፊ ስብሰባ ሲከታተል የነበረውን የመላ አፍሪካ የዜና ወኪል ፓና ሪፖርተር ኬኔዲ አቡዋን ማምሻውን አግኝቼው ነበር። የሊቀመንበሯ መልእክት ግልጽ ነበር ብሎኛል። መልእክታቸው ግልጽ ነበር። በኢቦላ በተጠቁ አገሮች ላይ የተጣሉት እገዳዎች ኢቦላ ራሱ እያደረሰ ካለው ጥፋት በባሰ ሁኔታ ህዝቡን እየጎዳ ነው ነው ያሉት። የዛሬውን የአፍሪካ ህብረት ሥራ አስፈጻሚ ምክር ቤት ስብሰባ የተነጋገረባቸውንና ያሳለፋቸውንም ውሳኔዎች ኬኔዲ አንስቷል። እገዳዎች የጉዞ ክልከላዎችና ድንበሮችን ለመዝጋት የተወሰዱ እርምጃዎች እንዲነሱ ጠይቀዋል። ከሐሳቦቹ መካከልም በኢቦላ በተጎዱ አገሮች ውስጥ ቅኝቱና ክትትሉ እንዲጠናከር ወስነዋል። ሚኒስትሮቹና ሚኒስትሮቻቸውን እየወከሉ የተገኙት አምባሳደሮች የተሳተፉበት የዛሬው አጣዳፊ ስብሰባ በአካባቢው ባለው የጤና ባለሙያዎች እጥረት ላይም ተነጋግሯል። ለመፍትሄ ይረዳል ባሉት ሀሳብ ላይም ተሰብሳቢዎቹና ተሳታፊዎቹ ተስማምተዋል። ዲፕሎይመንት ኦፍ ሲቪሊያን ሚሊታሪ ኮምፖነንት መቶ ሰው ያለው ከሲቪልና ከወታደራዊ ክፍሎች የተውጣጣ የሕክምና ባለሙያዎች ቡድን ለማዝመት ተስማምተዋል። ቡድኑ ሐኪሞች፣ ነርሶች ፋርማሲስቶችና ሌሎችም ባለሙያዎች የሚገኙበት ነው። ከ20 እስከ 25 አምስት ባለሙያዎች ያሏቸው ቡድኖች እየሆኑም ወረርሽኙ በበርታባቸው ሶስት ሀገሮች በጊኒ በላይቤሪያና በሴራሊዮን ውስጥ እንደሚሰማሩም በስብሰባው ተወስኗል። ሐኪሞቹንና የህክምና ባለሙያዎቹን ለማግኘትም ሀገሮች ቃል እየገቡ መሆኑንና ማላዊ 28 አባላት ያሉትን የህክምና ቡድን ለመላክ ዝግጁ መሆኗን ባለፈው ሳምንት ማስታወቋን ኬኔዲ ገልጾልኛል። የኬንያ የውጭ ጉዳይ ሚኒስትር አሚና ሙሐመድም እንዲሁ ሰሞኑን ቡድኖቻቸውን እንደሚያዘጋጁ የገለጹለት መሆኑን አጫውቶኛል። የበጀት ችግርን ለመጋፈጥ ያስችላል በተባለ እርምጃም ዩናይትድ ስቴትስ 35 ሚሊዮን ዶላር፣ የአውሮፓ ህብረት 115 ሚሊዮን ዩሮ፣ የአፍሪካ ልማት ባንክ 60 ሚሊዮን ዶላር ለመስጠት ቃል መግባታቸውና የተወሰነው ገንዘብም ገቢ መደረጉ ታውቋል። የሚዘምቱት የሕክምና ባለሙያዎች ለመካከለኛና ለአጭር ጊዜ ሥራ ከመባሉ ውጪ የመጀመሪያው ቡድን የሚነሳበት ወይም የሚገባበት ትክክለኛ ቀን ተቆርጦ አልተነገረም። የጉዳዩ እጅግ አጣዳፊነት ግን በአጽንኦት ተገልጿል። እነዚህ ሐኪሞችና ሌሎችም ባለሙያዎች ምርመራዎችን የሚያካሂዱ፣ ለኢቦላ ለተጋለጡና ለታመሙት የአጣዳፊና ለይቶ የማቆያ ሕክምናና እንክብካቤም የሚሰጡ ናቸው። በኤንቢሲ የዜና አውታር ሚት ዘ ፕሬስ ዝግጅት ላይ ትናንት የተናገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሀገራቸው ወታደራዊ ክፍሎች ምዕራብ አፍሪካ ውስጥ ኢቦላን ለማስቆም በሚደረገው ጥረት ውስጥ ድጋፍ እንደሚሰጡ ገልጸዋል። የዩናይትድ ስቴትስን ወታደራዊ አቅሞች ለዚህ ጉዳይ እናሰማራለን። ለምሳሌ ለብቻ የማቆያ ቦታዎችና መሳሪያዎችን የመሳሰሉትን ማደራጀትና ማቅረብ፣ ከዓለም ዙሪያ የሚገቡትን የጤና ባለሙያዎች ደህንነት መጠበቅ። ይህንን ካደረግን በኋላ ሁኔታውን አፍሪቃ ውስጥ በቁጥጥር ስር ለማዋል የወራት ርብርብን ይጠይቃል። ይህ በሽታ የእኛ ሀገር ዳርቻዎች ዘንድ ሊደርስ አይገባውም። ይህንን ጥረት ዛሬ ካላደረግን የሚስፋፋው በመላ አፍሪቃ ብቻ ሳይሆን በዓለም ዙሪያ ይሆናል። ያኔ ቫይረሱ ይበልጥ ይላመድና በቀላሉ የሚተላለፍ ይሆናል። የኢቦላን ጉዳይ የብሔራዊ ደህንነታችን ቅድሚያ ጉዳይ ልናደርገው ይገባል ሲሉ ፕሬዚደንት ኦባማ አሳስበዋል። በሌላ በኩል ደግሞ የላይቤሪያዊ መከላከያ ሚኒስትር ብራውኒ ሳሙካይ በሰጡት መግለጫ በኢቦላ ምክንያት የሀገራቸው ምጣኔ ሀብት እንቅስቃሴ መቆሙን ገልጸው የዩናይትድ ስቴትስን የድጋፍ እርምጃ የመውሰድ ሀሳብ እንደሚያደንቁ ተናግረዋል። ላይቤሪያ ውስጥ ወረርሽኙን ለመዋጋት የሚሰማሩ የጤና ባለሙያዎች ድንገት ቢጋለጡ እንኳ ፈጥኖ እርዳታ ለመስጠትና በቀላሉ ለማከም የሚያስችሉ ሆስፒታሎች መስክ ላይ መከፈታቸው በጣም ጠቃሚ ነው። በሌላ በኩል ደግሞ በዝንጀሮዎች ላይ እየተሞከረ ያለ አንድ የኢቦላ ክትባት ምናልባት ለሰውም ሳይሰራ እንደማይቀር እየተሰማ ነው ይህ ክትባት ከአጋዥ መድኃኒቶች ጋር ከተሰጠ ከአምስት ሳምንታት እስከ አስር ወር ለሚሆን ጊዜ ሊከላከል እንደሚችልም ባለሙያዎቹ ግምታቸውን እየተናገሩ ነው። የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ተመራማሪዎች ኔቸር ሜዲሲን መጽሔት ላይ ባወጡት ጽሑፍ አዲሱ ክትባት የተሰጣቸው ዝንጀሮዎች የተፈጥሮ መከላከያ ስርዓቶች ገዳዩን ቫይረስ ተቋቁመው ማግኘታቸውን አስታውቀዋል። ከዚሁ አስከትለን የኢቦላ ወረርሽኝን የተመለከተ መልእክት እናሰማችሁ ከዩናይትድ ስቴትስ የብሔራዊ የተላላፊ በሽታዎች መቆጣጠሪያ ተቋም ዋና ዲሬክተር ከዶክተር አንቶኒ ፋውቺ። The people of the nation, the best thing that they can do is to try as best as possible to cooperate የሀገሪቱ ሕዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁ ነን። በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽኝ ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ተቋም ዋና ዲሬክተር አንቶኒ ፋውቺ ነበሩ። አድማጮች ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና ይኖረናል። የአፍሪካ ሕብረት ምዕራብ አፍሪቃን እያመሰላለው የኢቦላ ወረርሽኝ ምላሽ ለመስጠት ያስችላል የተባለ የውጭ ጉዳይ ሚኒስትሮች ምክር ቤቱን አስቸኳይ ስብሰባ ዛሬ አካሂዶ በተጎዱት ሀገሮች ላይ የተጣሉት የጉዞና ሌሎቹም እገዳዎች ሁሉ እንዲነሱ ወስኗል። በሌላ በኩል ደግሞ ይህንን ባለበት ለመቆጣጠር ይቻል የነበረ በጤና መዋቅሮች መዳከ ምክንያት የተስፋፋ ያሉትን የኢቦላን ቀውስ ለማስቆም ዓለም አቀፉ ማህበረሰብ ሊረባረብ እንደሚገባው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አስገንዝበዋል። ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ስናሰማ የቆየውን ፕሮግራም እዚህ ላይ ይፈጽመናል። ነገ በቀደም በሚለው በአንድ ሰዓት ከዚያም በሶስት ሰዓት እንገናኛለን። ለትግርኛ ቋንቋ ስርጭት ቦታውን መልቀቅ አለብን። በእኛ በኩል ደህና ደሩ።